የመናኝ ጉዞ ምዕራፍ ዘጠኝ የዓለምን በልጽግና ማምለጡ ከባለተስፋ ተስፋ ጋር የባለጠገነትን ማታለል ታግሰው ሲያልፉ። አሁንም በህልሜ ክርስቲያን ለብቻው እንዳል ሄደ አየሁ። አንድ ሰው ስሙ ባለ ተስፋ የተባለ ተከትሎት ነበር። ሊከተልም ፈቃደኛ የሆነበትን ምክንያት ክርስቲያንና ታማኝ በክርስቲያንነቱ በከንቱነት ከተማ መከራ በተቀበሉ ጊዜ መልካም አካሄዳቸውን በማየትና የተናገሩትን ቃል በመስማት ነው። ባልንጀራውም ለመሆን ከእርሱ ጋር ቃል ኪዳን ገባ። እነሆ አንዱ ስለ እውነት መስክሮ ሲሞት፣ ሌላው ደግሞ ለክርስቲያን ባልንጀራው ለመሆን ከአመዱ ተነሳ። ብዙ ገበያተኞች ልከተሏቸው ጊዜን ጠብቀው እንደነበሩ ባለተስፋ ለክርስቲያን ነገረው። ከዚያም በኋላ እንዳየሁት ከገበያው እንደወጣ እንደወጡ ጥቂት አልፈው በፊታቸው አንድ ሰው ሲሄድ አገኙ። ስሙም ጥቅሙን ፈላጊ ነበር። ጌታዬ የት ሀገር ሰው ነህ? እስከየትስ በዚህ መንገድ ትሄዳለ? ብሎ ቢጠይቁት ነገረ ጣፋጭ ከተባለች ከተማ መጣሁና ወደ ሰማየቱ ከተማ ሄዳለሁ ብሎ መለሰላቸው። ስሙን ግን አልነገራቸውም። ክርስቲያን ከነገረ ጣፋጭ ከተማ ነው የመጣህ? ከዚህ አንዳች መልካም ነገር ሊገኝ ይችላል። ምሳሌ 26 25። ጥቅሙን ፈላጊ አሁን ተስፋ አደርጋለሁ። ክርስቲያን እባክ ስምህን ማን ልበል? ጥቅሙን ፈላጊ አንተ ለእኔ እንግዳ እንደሆነ እኔም ለአንተ እንግዳ ነኝ። በዚህ መንገድ ብትሄድ አብሬህ ለመሄድ እጅግ ደስተኛ ደስ ይለኛል። ባይሆን ግን ይቅር ክርስቲያን ባልሳሳት ስለዚህች ነገር ጣፋጭ ከተማ ወሬ ሰምቻለሁ ብዙ ባለጸጋ ህዝቦች ያሉባት ይመስለኛል ጥቅሙን ፈላጊ አሁን እኔ ለራሴ ብዙ ባለጸጎች ቤተዘመዶች እንዳሉኝ አረጋግጣለሁ ክርስቲያን ዘመዶች እንደ ማን እንደሆኑ ብጠይቅ ትፈቅድልኛለህ? ጥቅሙን ፈላጊ ከከተማው የሚበልጡ ክፍል ይልቁንም፣ ልጅ ነፍሱ፣ ልጅ የጊዜው አገልጋይ፣ ልጅ ነገረ ጣፋጭ፣ ከቅድማ አያቶቹ ስም ከተማዋ የተሰየመችው፣ ደግሞም ልጅ ልዝብ፣ ልጅ ገልበጥባጣ፣ ልጅ ገልበጥባጣ ልጅ እንደ ፈቃዱ ደግሞም የቤተ ክርስቲያናችን ቄስ መምህር ሁለት ምላስ እርሱም የናቴ ወንድም ነው። እውነቱን ልንገር እኔ ከጌታ ዘር እንደ ተወለደ ሰው ሆኑ ቢሆንም ቅድማ አያቴ አንድ ተራ መርከበኛ ብቻ ነበር። እርሱም በአንድ ወገን እየቀዘፈ ወደ ሁለተኛ ወገን የሚያይ ቀዛፊ ነበር። እኔም ከገንዘብ የሚበልጠውን ክፍል በዚህ ስራ አገኘው። ክርስቲያን መሳለች ጥቅሙን ፈላጊ። አሁን ምስቴም ደህና ልባም ሴት ናት። እናቷም እንዲሁ ወይዘሮ ግብዝና ይባለው ነበር። እርሳቸውም በመልካም አስተዳደግ ያደጉ ከታላቅ ወገን ነበሩ በንግግራቸውም የሰለጠኑ ስለነበሩ ከሁሉ ጋር ከመኮንን ጀምሮ እስከ ጥሰኛ ድረስ ለመስማማት ችሎታ ነበራቸው። ሃይማኖታቸውን አጽንተው ከሚጠብቁ እኛ በሁለት ትንሽ ነገር ብቻ እንለያያለን። አስቀድሞ ከነፍስና ከጎርፍ ጋር አንታገልም። ዳግመኛም አምልኮ በወርቅ ጫማ ሲሄድ ቅናታችን በጣም ይበረታል። ፀሐይም ባትወጣ ሰዎችንም እጃቸውን ባጨበጭቡ ክርስትናችንን አንገልጠው። ክርስቲያን የዚያን ጊዜ ጥቂት ፈቀቅ አለና ባልንጀራውም ወደ ባለ ተስፋ ቀረበ፣ አለውም፣ ይህ ሰው ከነገረ ጣፋጭ ከተማ የመጣ ጥቅሙን ፈላጊ የሚባለው ሰው እንደሆነ ይመስለኛል። እንደዚህ ቢሆን በዚህ ሀገር ካሉ ሁሉ የበለጠውን ሸንጋይ ተገናኝተናል። ባለ ተስፋ እስቲ ጠይቀው፣ ስሙን ለመናገር የሚደፍር አይመስለኝም። ክርስቲያን ወደ እርሱ ሄደና እንዲህ አለው፣ ጌታዬ፣ ዓለም ከሚያውቀው ሁሉ የበለጠውን እንደምታውቅ ትናገራለህ። ባልሳሳት ማን እንደሆነ ትንሽ የማውቅ ይመስለኛል ከነገረ ጣፋጭ አተው ጥቅሙን ፈላጊ አይደለህም ጥቅሙን ፈላጊ እውነተኛ ስሜ አይደለም ነገር ግን የማይወዱ ሰዎች ያወጡብኝ የስድብ ስም ነው እንጂ ስለዚህ ከኔ በፊት የነበሩ ጻድቃን የስድብን ስም እንደታገሱ እኔም በትዕግስት እሸከመዋለሁ ክርስቲያን ለሰዎች እሳ በዚህ ስም ሲጠሩ ከቶ አንዳች ምክንያት አልሰጣቸውም። እኔ ጥቅሙን ፈላጊ ከቶ ምንም አልሰጠውም። በዚህ ስም የሚያስጠራ ክፉ ነገር አላደረጉ በሚከተለው በትንሹ ነገር ይህንን የስድብ ስም አወጡብኝ። ምክንያቱም ከጊዜው መንፈስ ጋር ስለተስማማው ብዙ ጥቅም አገኘውበት። እንዲህ ያለ በጎ ነገር ሲጣልብኝ ይህን እንደ በረከት ቆጥረው ዘንድ ይገባኛል። ክፉ ሰዎች ግን በዚህ ምክንያት ልሰድቡኝ ባልተገባቸውም፣ ክርስቲያን ሰዎች ሲያወሩበት የሰማሁት ሰውዬ አንተ እንደሆነ ተረዳው፣ ተረዳ። እውነቱንም ብነግርህ ይህ ስም በሚገባ እንደ ወጣለ አልጠራጠርም። ጠቅሙን ፈላጊ ደግ፣ እንዲህ ከመሰለ ምን እላለሁ? ነገር ግን እንደ ጓደኛ ብትቀበሉኝ የዚያን ጊዜ በመንገድ ደስ እንደማሰኛችሁ ታያላችሁ። ክርስቲያን ልትከተለን ብትወድ ከነፋስና ከጎርፍ ጋር መታገል ይገባል። ግን ከጠባይ ጋር እንደማይስማማ አውቃለሁ። አምልኮ በወርቅ ጫማ ሲሄድ እንደምትወደው፣ እንዲሁም ደግሞ በብትቶ ሲሄድ መካድ አይገባም ሰዎች በአደባባይ ሲያጨበጭቡለት እንደምትቆምለት እንዲሁም በመዋረድ አድርግ። ጥቅሙን ፈላጊ ተወኝ፣ በሃይማኖቴ ላይ አትዘዙ አትግዙ፣ እርሱ የራሴ ጉዳይ ነውና። ከእናንተ ጋር ልሄድ ክርስቲያን የለም። የነገሩን ነገር ካላደረግ ከእኛ ጋር አንድ እርምጃ እንኳን አትሄድም። ጥቅሙን ፈላጊ የጥንት ልማዶችን ልተው ከቶ አላስብም የማይጎዱ የሚጠቅሙ ናቸውና፣ አትከተለኝ ብትሉ ባልንጀራነቴን የሚወዱ እስካገኝ ድረስ በፊቴ እንደነበሩ ለብቻ ይሄዳለሁ። አሁን ክርስቲያንና ባለተስፋ ጥቅሙን ፈላጊን እንደ ተዉ ትንሽም እንደ ራቁ አንዱ ወደ ኋላው በተመለከተ ጊዜ ሶስት ሰዎች ጥቅሙን ፈላጊን ሲከተሉ በሕልም አየሁ። በደረሱበትም ጊዜ አጥብቆ እጅ ነሳቸው፣ እነሱም ሰላምታውን መለሱ። እነዚህም ሰዎች ስማቸው እንደሚቀጥለው ነው፦ አቶ የአለም ወዳጅ፣ አቶ አለም ገንዘብ ወዳጅ፣ አቶ ቅቅታም የሚባሉ ናቸው። እነርሱም ከጥንት የአቶ ጥቅሙን ፈላጊ ባልንጀሮች፣ በልጅነታቸውም በጌታው ነፉግ ትምህርት ቤት በአንድ ያደጉ ነበሩ። እርሱም በአስተሰሜን ሰሜን በሚኞት አውራጃ ረብ ፈላጊ በተባለች ከተማ መምህር ነበር። ይህም መምህር በግድ ሆነ ወይም በመሸንገልና በማቆላመጥ ወይም በመዋሸት አንዳችም የአምልኮን ብልጭታ በማሳየት ለራሳቸው ገንዘብ እንዲሰበስቡ አስተማራቸው። እነዚህ አረቱ ሰዎች በመምህራቸው ትምህርት እጅግ ብልሃተኞች ሆኑ። ከእነሱም አንዳንዱ ለዚህ አይነት መምህርነት በበቁ ነበር። አሁንም እንዳሊሁት እርስ በእርሳቸው ሰላምታ ከተሰጣጡ በኋላ ክርስቲያንና ባለተስፋን ገና በሩቅ ባዩ ጊዜ አቶ ገንዘብ ወዳጅ ጥቅሙን ፈላጊን እንዲህ አለው፣ በፊታችን የሚሄዱ ሰዎች እነማን ናቸው? ጥቅሙን ፈላጊ፣ እነዚህ በስሜታቸው ወደ ጽዮን የሚሄዱ ከሩቅ የመጡ መናንያን ናቸው። ገንዘብ ወዳጅ፣ አይ ስለምን አልቆዩም? ባልንጀሮች በሆንን ነበር። እነሱና አንተም እኛም ወደ ጽዮን የምንሄድ ይመስለኛል። ጥቅሙን ፈላጊ እንዴታ ነን እንጂ። ነገር ግን እነዚህ በፊታችን ያሉ ሰዎች እጅግ ኩሮዎች ናቸው። ደግሞም የገዛ ራሳቸውን ሀሳብ ብቻ ያወዳሉ፣ የሌሎችን ሀሳብ ግን ይንቃሉ። ማንም አምልኮኛ ቢሆን በነገር ወይም በሀሳብ ከእነሱ ጋር በአስማማ ቶሎ ብለው ያሪቁታል። ቅቅታ ይህ ጥሩ ስራ አይደለም። ነገር ግን ያለመጠን ጻድቃን ስለሆኑ ሰዎች ከመጽሐፍ እናነባለን። መክብብ 716 እንደዚህም ያሉ ሰዎች የራሳቸውን ጥፋት ወይም የሐሳብ ጠማማነት ሳይመለከቱ በሌሎቹ እንዲፈርዱና እንዲኮንኑ ያደርስባቸዋል። ነገር ግን በምንና በምን ነገር እንደተጣላችሁ ንገረኝ። ጥቅሙን ፈላጊ በአንድነታቸው በነፍስና በጎርፍ ጊዜ በደንዳነታቸው በነፋስና በጎርፍ ጊዜ ወደፊት እንድንገፋ ይገባናል ይላሉ። እኔ ግን በነፋስና በጎርፍ ጊዜ መቆየት የሚገባ ይመስለኛል። እነሱ ስለ እግዚአብሔር ሁሉን በአንድ ጊዜ ለመተው ይደፍራሉ። እኔ ግን ሕይወቴን እና ንብረቴን ለመጠበቅ ሁሉን በመጠንቀቅ አደርጋለሁ። እነርሱ ሰው ሁሉ እንኳ ቢቋቋማቸው ነገራቸውን ያጸናሉ። እኔ ግን ሃይማኖትን እንደ ጊዜው እንደሚመች ይዘዋለሁ። እነሱ ጨርቃ ጨርቅ ለብሶ ተንቆም ሳለ ይታመኑበታል። እኔ ግን በወርቅ ጫማ ሲሄድ፣ ፀሐይም ሲወጣ፣ ሰዎችም እጃቸውን ሲያጨበጭቡለት እታመንበታለሁ። አለም ወዳጅ፣ አሁን በጎው ጥቅሙን ፈላጊ ወይ ነገርህን አትርሳና፣ እኔ ለራሴ ያለውን ለመያዝ አርነት ያለው ሰው ባለማወቅ ሲያጠፋው እንደ አንድ ጅል እቆጥረዋለሁ። እንደ እባብ ጠቢባን እንሁን። ፀሐይ ገና ሳለች ድርቆሻችንን እንሰብስብ። ንብ በዝናብ ጊዜ ዝም ብሎ እንደሚቀመጥ ፀሐይ በወጣች ጊዜ ግን በደስታ እንደሚንቀሳቀስ ታያለ። እግዚአብሔር በዚያው ዝናብን ያዘንባል፣ በጊዜው ደግሞ ፀሐይን ያወጣል። እነዚህ ጅሎች ሆነው በዝናብ ጊዜ ቢወጡ፣ እኛ ግን እስኪበራለን ድረስ በትዕግስት መቆየት እንወዳለን። እኔ ግን ለራሴ የእግዚአብሔርን በረከት የሚያጸናልንን አምልኮ አብልጬ እወዳለሁ። እግዚአብሔር የሰጠንን እነዚህን ዓለም በረከት ስለ እርሱ ብለን ልንጠብቀው ይገባናል ብሎ የማያስማን ነው። አብርሃምና ሰለሞን በአምልኳቸው ሀብታሞች ሆኑ። ግን እነዚህ በፊታችን ያሉ ሰዎች ጠባቸው አንተ እንደነገረን ከሆነ ምንም አገኙ። ኢዮብ እንዳለ መልካም ሰው ወርቅን እንደ ትቢያ ይከምራል። ቅቅታም በዚህ ነገር ሁላችንም እንደ አንድ እንደሆንን ይመስለኛል። ስለዚህ ሌላ ነገር መጨመር አያስፈልግም። ገንዘብ ወዳጅ፣ አሁን ለዚህስ አንዳች ነገር መጨመር አያስፈልግም። መጽሐፍና የሰው ጥበብ ለእኛ ይሟገታሉና፣ የማይቀበላቸውን አርነቱን አያውቅም፣ የራሱንም ደህንነት አያስተውልም። ጥቅሙን ፈላጊ ወንድሞች ሆይ እንደምታውቁት ሁላችን ወደ ጽዮን እንሄዳለን። ስለዚህ ደስ የሚያሰኛቸውን ነገር ሳንተው አንድ ጥያቄ እንድጠይቃችሁ ፍቀዱልኝ። እስቲ እናስብ፣ አንድ ሰው መምህር ቢሆን ወይም ነጋዴ ወይም ሌላ የዚህን ዓለም በረከት ለማግኘት አንዳችረብ በፊቱ ያያል ነገር ግን ቀድሞ ያላደረገውን የአምልኮን ሜዳዊ ስርዓት ከፍ ባለ ውስጥ ቅንነት ካልጠበቀ ጥቅሙን ሊያገኝ አይችልም። እንደዚህ በማድረግ ማድረግ አይገባውም። ምን ጉዳዩን ለማቅናት ይህንን በማድረጉ የከበረ ሰው መሆኑ ይቀርበታልን? ገንዘብ ወዳጅ ጥያቄውን ውስጥ ምስጥር ያለው በእነዚያ በእነዚህ የከበሩ ጌቶች ፈቃድ አንድ መልስ ለመስጠት እሞክራለሁ። እስቲ ያስቀድመን ስለ መምህሩ እንነጋገር። እንደዚህ ያለ የከበረ ቄስ በታናሽ ርም የሚኖር በአይኑ ከዚያ እጅግ የበለጠ የሰባም ሊያገኘው እንዲችል ቢያይ፣ ስለዚህ መጽሐፍትን አጥብቆ ቢያጠና አብልጦም ብሰብክና ቢቀናበት ደግሞ ማህበሩን ደስ ለማሰኘት ቢያስፈልግ ከመልካም ጠባዩ ጥቂት ብለውጥ ይህንንና እንዲህ ያለውን ነገር ወይም ከዚህ የበለጠ ቢያደርግ አንዳች የሚከለክለው ምክንያት እንደሌለ ለእኔ ይታየኛል። ደግሞም ይህንን በማድረጉ አይነወርም። ምን ነው ብሉ አንደኛ፣ ታላቅ ሬም ለማግኘት ብናፍቅ ይፈቀድለታል። እግዚአብሔር በፊቱ ካደረገው ሊያገኘው ከቻለ በሕልናው ምንም ሳይጠራጠር ቢወስደው መልካም ነው። ሁለተኛ የዝህርም ናፍቆት የእግዚአብሔርን ቃል አብልጦ ለመርመር ያግዘዋል። ለስብከትም ለሌላም ነገር አጥብቆ ቀናተኛ ያደርገዋል። ስለዚህ በተቀበለው መክሊት ነግዶ ያተርፍበታልና ደህና ሰው ይሆናል። ይህም ከእግዚአብሔር ሀሳብ ጋር የተስማማ ነው። ሶስተኛ ደግሞም ማኅበሩን ደስ ለማሰኘት መልካም ጠባዩን ጥቂት በመለወጡ ይህ መልካም መሆኑን ሶስት ነገሮች ይመሰክሩለታል። የመጀመሪያ ስለሌላ ራሱን ካደ፣ ደግሞም በመልካሙ አካሄዱ ለሰው ሁሉ ተወዳጅ ሆነ። ቀጥሎም በዚህ ምክንያት የቅስናን ሹመት የበለጠ ችሎታን አገኘ። አራተኛ ከዚህም ሁሉ በላይ ታናሽቱን ርም በታላቅ ሪም የሚለውጥ መምህር እንደ ንፉግ ይቆጠር ዘንድ አይገባም እላለሁ። ስራውን ካሻሸለ መጋደሉንም ካበለጠ የተሰጠውንም ጥቅም ለመልካም ቢያደርግ መጠራቱን እንደሚጠብቅ ሰው የሚበልጥ ክብር ይገባዋል። አሁን ከጥያቄ ወደ ሁለተኛው ክፍል አልፋለሁ። እሱም ስለ ነጋዴ ነው። እስቲ አንድ እንዲህ ያለ የተጨነቀ ሰው ቢኖር ግን አምልኮኛ በመሆኑ የትዳሩን ነገር ማሻሻል ቢችል፣ ምናልባት ሀብታም ሚስት ለማግኘት ቢችል፣ ወይም ብዙና የተሻሉ ገዢዎች ወደ ሱቅ ቢመጡለት በዚህ የትዳሩን ማሻሻል የሚከለክለው ምን ምክንያት አላገኝበትም። አንደኛ ምን ነው ብሉ በማንኛውም መንገድ ወይም ምክንያት ሰው ባለ አምልኮ ቢሆን የሚያስመሰግነው ነው። ሁለተኛ ሀብታም ሚስት ማግባት ወይም ብዙ ሰዎችን ወደ ንግድ ቤት መሳብ አልተከለከለም። ሶስተኛ፣ አምልኮኛ በመሆን ይህን ነገር ካገኘ በበጎነት ከበጎ ሰዎች መልካም ነገር ያገኛል ማለት ነው። እነሆ ደህና ሴት፣ መልካም እቃ ገዢዎች፣ እንዲሁም ብዙ ትርፍ ተገኘ። እነዚህም ሁሉ የተገኙ አምልኮኛ በመሆኑ ነው። ስለዚህ ይህን ሁሉ ለማግኘት ባለ አምልኮ መሆን ጥሩ ጠቃሚ ብልሃት ነው። ይህ የአቶ ጥቅሙን ፈላጊ ጥያቄ የአቶ ገንዘብ ወዳጅ መልስ ሁላቸውን ደስ አሰኛቸው። ይህም እጅግ ተገቢና ጥቅም እንዳለበት ተስማሙ። ማንም ሰው በዚህ አንዳችል ዘንድ አይችልም ብለው ስላሰቡ ይልቁንም ክርስቲያንና ባለ ተስፋ አስቀድመው ጥቅሙን ፈላጊ ስለተቃወሙት አሁንም ከእነሱ በጣም ስላራቁ በአንድ ሆነው በደረሱባቸው ጊዜ ይህንን ጥያቄ እንዲጠይቋቸው ነገራቸውን ቆርጠው ጠሯቸው። መናንያንም ቆመው ቆዩቸው። በቀረቡም ጊዜ ሽማግሌዋቷ ዓለመ ወዳጅ እንጂ ጥቅሙን ፈላጊ እንዳይጠይቃቸው ተስማሙ። እንደዚህም ለማድረግ የተስማሙበት ምክንያቱ ሁለቱ ሰዎች ቀድሞ ከአቶ ጥቅሙን ፈላጊ ጋር ባደረጉት ንግግር ውስጥ የተነሳ ክርክር አሁን እንዳይነሳ ነው። አሁን ተገናኝተው ሰላምታ ከተሰጣጡ በኋላ አቶ ዓለም ወዳጅ ለክርስቲያንና ለባልንጀራው ጥያቄውን አቅርበላቸው ቢችሉ መልስ እንድሰጧቸው እንዲሰጡት አሳሰባቸው። ክርስቲያን እንዲህ ብሎ መለሰ። በአምልኮው ታናሽ ሕፃን የሆነ እንኳ ይህን ለሚመስል አስር ሺህ ጥያቄ መልስ ለመመለስ ይችላል።